እስላማዊ መንግስት ነኝ የሚለው የሁከትና የሽብር ቡድን ኢትዮጵያውያንን ገድያለሁ ሲል ስላወጣው መግለጫም አቶ ጌታቸው ተጠይቀው የሚከተለውም ብለዋል። አሸባሪ አይስ አይስ አይስ በኢትዮጵያ ላይ እርምጃ ወስጃለሁ እንግዲህ አፈሰም ያለው ብሎ መግለጫ እንደሰጠ በሚዲያ ተከታትለናል። በጉዳዩ ላይ ከሚዲያ ከሰማነው ውጭ ዝርዝር መረጃ ያለ ነው። ዝርዝር መረጃ ለማግኘት ይሞከራል። ጉዳዩ ዝርዝር መረጃ ማግኘት ና ያልማግኘት ጉዳይ ለማየስ ኢትዮጵያ እንግዲህ ያለው ማለቱ ብቻውን በቂ ነው። አሳዛኝ ነው። ከአሁን በፊትም የተፈጸመ ድርጊት ነው። ዞሮ ዞሮ በአስቀያሚ የሽብር ተግባር ውስጥ የተሰማራ ድርጅት የፈለገውን ያክል የተለያየ ምክንያት ሲደረደር ዞሮ ዞሮ ሽብር በማንም ሀገር ዜና ላይ ይፈጸም ሽብር ነው። በኢትዮጵያ ላይ ሲፈጽም ደግሞ ይወለት ያሳዝነናል። ስለዚህ የምንከታተሉ ነው የሚሆነው። ያገኘነው ዝርዝር መረጃ ምንም ይሁን መንገድ አይስ ኢትዮጵያን ገደልኩ ብሎ መግለጫ ማውጣቱ ብቻውን ለኢትዮጵያውያን ልብን የሚሰብር እጅግ የሚያሳዝን ድርጊት ነው። ስለዚህ ለመላው ኢትዮጵያን ወንድሞቻችን ና እህቶቻችን በተቻለ መጠን እንደዚህ አይነቶቹን ጉዞዎች ማስቀረት የሚቻልበት ሁኔታ ቢኖሩ መንግሥት አልባ የሆነ በአሸባሪዎች ተጽዕኖ ስር ያለ አካባቢ ውስጥ ዞሮ ዞሮ እንደዚህ አይነቱ ነገር መከሰቱ የማይቀር እንደሆነ ታውቆ የተለየ ጥንቃቄ የሚደረግ መንግስት፣ አሸባሪዎች በየትኛውም አካባቢ ሆኖ የሚፈጽሙት ድርጊት በማንኛውም የሰው ዘር ላይ የሚፈጽም ድርጊት እንደሆነ ያምናል። በሽብር እና በአሸባሪዎች ላይ በራሳችን መንገድ የጀመርነውን ትግል አጠናክረን ምንቀጥል ነው የሚሆነው። ከሌሎች አጋሮቻችን ሆነን በእንደዚህ አይነት ድርጊት ፈጻሚዎች ላይ እርምጃ መውሰድ የጀመርነው ጥረት አጠናክረን መቀጠል ይሆናል። እስላማዊ መንግስት ነኝ የሚለው የሁከትና የሽብር ቡድን ኢትዮጵያውያንን ገድያለው ሲል ስላወጣው መግለጫ፣ ወደፊትም ተከታትለን በስፋት ለማቅረብ እንሞክራለን።